ዜና፣ ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነው። ጋቢና ቪኦኤ አስገባቸው የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ። መስታወት አድራጋውም እዚህ ጋቢና ከጎን ያለች እንደምናመሻችው። ኢትዮጵያ አሁን ያለችበት ፖለቲካዊ ሁኔታ ከ2007ቱ ምርጫ አንስቶ በሀገሪቱ የተካሄዱ ውጤቶች ድምር ውጤት ነው ይላሉ የፖለቲካ ተንታኞችና ተቃዋሚዎች። በምንም አይነት በመቶ ፐርሰንት ሊያሸንፍ አይችልም። ተቃዋሚዎች በእርግጥ አሉ። ኢትዮጵያ ውስጥ ደግሞ በብዛት ነበሩ እና በእውነት እንደው ኢህአዴግንም ያዋረደ ነገር ነው ማለት ይችላለሁ። የሙስና መንሰራፋት፣ የህዝብ ቅሬታ ከጊዜ ወደ ጊዜ እየተባባሰ መሄድ፣ እነዚህ ሁሉ ተዳምረው ነው አስቀድመን የሰማነው ነው። የቀድሞ የተቃዋሚ ፓርቲ አመራርና ታዋቂ የህግ ባለሙያ ዶክተር ያዕቆብ ኃይለማርያም የሰጡትን አስተያየት ነው። በመቀጠል የሰማችኋቸው ደግሞ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ፕሮፌሰር ካሳሁን ብርሃኑ ናቸው። ይዘናቸዋል። በቀጣይ ፕሮግራማችን ደግሞ የቀጣዩ ጠቅላይ ሚኒስትር ምርጫና የአስቸኳይ ጊዜ አዋጅን ይመለከታል። የህወሀት አባላቶች ህወሀት እንደ ድርጅት የሚፈልገውን ጠቅላይ ሚኒስትር ወይም ከራሱ ፍላጎት ጋር አብሮ ሊሄድ የሚችልን የኢህአዴግ አባል መሪ ሊቀመንበር ጠቅላይ ሚኒስትር ሆኖ እንዲመረጥ የሚያስችለው ቦታ ላይ ነው ያለው ብዬ ለማመ የሰማነው የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩ ስዩም ተሾመናል ነው። ትምህርታቸውን በሃንጋሪ በመከታተል ላይ የሚገኙ ሰላሳ በኢትዮጵያ የከፍተኛ ትምህርት ተቋማት መምህራን በገንዘብ እጥረት ምክንያት ለችግር እንደተጋለጡ ለቪኦኤ ገለጹ። ተመሳሳይ ውልና ግዴታ ከአሰሪ ተቋማችን ጋር ለፈጸመን የአንድ ሀገር ዜጎች ሆነን ሳለ በችግር እንድንማር መጥተዋችን ለምን የሚያስብል ነው። ስለዚህ ይህንንን ችግራችን ታይቶ ትምህርት ሚኒስትር እና ሌላው የሚመለከተው አካል በአስቸኳይ መፍትሄ እንዲሰጠን ነው። የገንዘብ ድጋፍ በኢትዮጵያ መንግስት የሚያስፈልግ ካለ ይህንን አይቶ መጥቶ የውሳኔ ሀሳብ አቅርቦ አስወስኖ ተማሪዎችን ለማገዝ በትምህርት ሚኒስቴር በኩል ፍላጎቱ አለ። ከትምህርት ሚኒስቴርም እንደዚሁም የተማሪዎቹን ተወካይ ዘላለም ሀጎስን አነጋግረናል። የትምህርት ሚኒስቴር የውጭ ግንኙነትና የትምህርት እድል የስራ ኃላፊ አቶ ምትኩ በሬቻም በጋቢና ተሳፍረዋል። ጋቢና ቪኦኤ አብራችን ከአድማስ ተሻገሩ። ዜና እናስቀድም። የደቡብ ሱዳን አማጺ መሪ ሪያክ ማሻር ወገን የነበሩ የጦር አዛዦች በሀገሪቱ ልዩ ክፍለ ሀገር ውስጥ በተካሄደ ውጊያ ተገደሉ። የአማጽያኑ ቃል አቀባይ ፌሊክስ ካምቡ ፎስቲኖስ በሰጡት መግለጫ የአማጺ ተዋጊ አዛዦች የተገደሉት የመንግስቱ ወታደሮች በተዋጊዎች ላይ ባደረሱት ጥቃት ነው ብለዋል። የተባበሩት መንግስታት ድርጅት በሰጠው መግለጫ ሁለት የሰላም አስከባሪ ወታደሮች ማዕከላዊ ማሊ ውስጥ መኪና በመኪና ላይ በተጠመደ ፈንጂ ላይ ሲጓዙ ህይወታቸውን ማለፉን አስታወቀ። የተባበሩት መንግስታት ድርጅት ለሶሪያ ላይ የታወጀው የአንድ ወር የሚዘልቅ የተኩስ አቁም አዋጅ ተግባራዊ እንዲሆን ሞቶቱን አላቆመም አያቆምምም ሲሉ የድርጅቱ የሶሪያ ልዩ መልእክተኛ ስቴፋን ደ ሚስራቱ ተናገሩ። የመንግስቱ ደጋፊ ኃይሎችና ተቃዋሚ ኃይሎች መታኮሳቸውን አቁመው እርዳታ የጫኑ ተሽከርካሪዎች ለሲቪሉ ህዝብ እንዲደርሱለት እድል እንዲሰጡ ደ ሚስቱራ ዛሬ ጄኔቫ ውስጥ ባደረጉት ንግግር ጠይቀዋል። በመጨረሻም ዩናይትድ ስቴትስ ፍሎሪዳ ክፍለ ግዛት በሚገኘው ትምህርት ቤት 17 ሰው በታጣቂ ጥይት መገደላቸውን ተከትሎ መሰል የትምህርት ቤት ጥቃት ለመከላከል የምክር ቤት አባላት የመሳሪያ ቁጥጥር ህግ እንዲያወጡ ፕሬዚዳንት ዶናልድ ትራምፕ ተማጽነዋል። ትላንት ረቡዕ በጉዳዩ ዙሪያ በዋይት ሀውስ ከዩናይትድ ስቴትስ ኮንግረስ አባላት ጋር ስብሰባ ያደረጉት እኒሁ ፕሬዚዳንት ዛሬም በትዊተር ጽሁፋቸው እንደገና ይህን ጉዳይ አንስተውታል። በስብሰባው ላይ ሚስተር ትራምፕ በስብሰባው ላይ ሚስተር ትራምፕ የምክር ፍቅር አቤት አባላቱን ኃይለኛውን የመሳሪያ ባለቤትነት ተሟጋች ድርጅት ትፈራላችሁ ሲሉ ወንጅለዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ ጋቢና ዝግጅቶቻችን ልምራችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ለትስ ክሮስ ባውንደሪስ ቱጌዘር። አስቀድመን ወደ አዲስ አበባ ይሆናል የምናመራው። ኢትዮጵያ አሁን ያለችበት ፖለቲካዊ ሁኔታ ከ2007ቱ ምርጫ አንስቶ በሀገሪቱ የተካሄዱ ውጤቶች ድምር ውጤት ነው ይላሉ የፖለቲካ ተንታኞችና ተቃዋሚዎች። እስካሁን ከመንግስቱ የተሰጡ ምላሾችም የህዝቡን ጥያቄዎችና ችግሮች የሚመጥኑ አይደሉም ባይ ናቸው። የህዝቡ ጥያቄዎችና ድምር መልሶችም ወደ ቀጣዩ ጠቅላይ ሚኒስትር የሚሸጋገሩ ፈታኝ እውነታዎች መሆናቸውን አውስተዋል። እስክንድር ፍሬው ዝርዝራለሁ። ኢትዮጵያ በሌላ የካቢኔ ሹምሽር በጠቅላይ ሚኒስትር ሹመት ዋዜማ የኢህአዴግ ምክር ቤት ስብሰባ ቀጣዩን የአገሪቱ መሪ እንደሚመርጥ እየተጠበቀ ነው። እናም በቀጣዩ ሳምንት ዘመነ ኃይለማርያም ደሳለኝ አብቅተው አዲሱ መሪ ኃላፊነት ይረከባሉ። የቀድሞው ጠቅላይ ሚኒስትር መለስ ዜናዊ በድንገት መሞታቸውን ተከትሎ ወደ መንበረ ስልጣን የመጡት ኃይለማርያም ደሳለኝ የመጀመሪያ ሁለት ዓመታት በንጽጽር እየተረጋጉ የሚባሉ ነበሩ። ሁኔታዎች መቀየር የጀመሩት በተለይ የ2007ቱን አጠቃላይ ምርጫ ውጤት ተከትሎ እንደሆነ የተቃዋሚ ፓርቲ መሪዎችና የተንታኞች እምነት ነው። ኢህአዴግና አጋሮቹ 547ቱንም የፓርላማ መቀመጫዎች ማሸነፋቸው በተገለጸ ማግስት በየትውልድ ቀዬዎቻቸው በብዙ ሺህ የሚቆጠር ሕዝብ ለድጋፍ ሲወጣላቸው የታዩ ታዋቂ የተቃዋሚ ፓርቲ መሪዎች ሳይቀሩ መሸነፋቸው የተገለጸው ያኔ ነው። የእነዚህ ታዋቂ የፖለቲካ መሪዎችና ፓርቲዎች ደጋፊ የሆነው መራጭ ህዝብ ሐሳቡ እንዳልተወከለ፣ ድምፁ እንዳልተቆጠረ ተሰማው ይላሉ። የፖለቲካ መሪዎችና ተንታኞች የቀድሞው የተቃዋሚ ፓርቲ አመራርና ታዋቂ የህግ ባለሙያ ዶክተር ያዕቆብ ኃይለማርያም አንዱ ናቸው። እዚህ ለደረሰው እንቅስቃሴ በእውነት ብዙ አስተዋጽኦ አድርጓል የ2007 ምርጫ እና ህዝቡ የተረዳው ምንድን ነው? አይ ከእንግዲህ በምርጫ ማሸነፍ አይቻልም የሚል ድምዳሜ ነው የደረሰው። ምክንያቱም አንድ ፓርቲ በምንም አይነት በመቶ ፐርሰንት ሊያሸንፍ አይችልም። ተቃዋሚዎች በእርግጥ አሉ። ኢትዮጵያ ውስጥ ደግሞ በብዛት ነበሩ እና በእውነት እንደው ኢህአደግንም ያዋረደ ነገር ነው ማለት እችላለሁ። ምክንያቱም እንደው መቶ ፐርሰንት ምርጫ ማንም የትም ተደርጎ አያውቅም። የትም ምንም ጊዜ ቢሆን ተቃዋሚዎች አሉ እና ያ ምርጫ ህዝቡን ተስፋ አስቆርጦታል አይ ከእንግዲህ ነፃ ምርጫ ኖሮ መወዳደር አይቻልም የሚል እንድምታ ሰጥቷል በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ፕሮፌሰር ካሳውን ብርሃኑ በበኩላቸው ከምርጫ ውጤት በተጨማሪ ለተቃውሞ ምክንያት ያሏቸውን ነጥቦች ጠቅሰዋል ልዩ ፓርቲም እንደተነገረው ህዝብን፣ ሀገርን በመብራት ላይ ያጋጠሙ ፈተናዎች እንደ የመልካም አስተዳደር፣ የህግ የበላይነት እጦት ወይም እጥረት፣ የሙስና መንሰራፋት፣ የህዝብ ቅሬታ ከጊዜ ወደ ጊዜ እየተባባሰ መሄድ፣ እነዚህ ሁሉ ተዳምረው ነው እንግዲህ የመጡት እና ይሄ ብቻ ምርጫው ብቻ አይመስለኝ። በህዳር 2008 የመጀመሪያው የተቃውሞ ምልክት ምዕራብ ሸዋ ጊንጫ አካባቢ ሲታይ የ2007ቱ ምርጫ ተከትሎ የተቋቋመው ካቢኔ ገና ሁለት ወራት እንኳን አልሞላውም ነበር። በዚያው ዓመት የተቃውሞ እንቅስቃሴውና ግጭቱ ወደ ሌሎች የአገሪቱ አካባቢዎችም ተሸጋገረ። የተፈጠረውን የጸጥታ ችግር በተለመደው የህግ አግባብ ብቻ መፍታት እንደማይቻል የገለጸው የኢትዮጵያ መንግስትም የመጀመሪያውን የአስቸኳይ ጊዜ አዋጅ አወጀ። ህገ መንግስቱንና ህገ መንግስታዊ ስርዓቱን ለመከላከልና ለመጠበቅ በሚል የታወጀው ይህ አዋጅም ከመስከረም 28 2009 ጀምሮ ተግባራዊ መሆን ጀመረ። ህግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። በጥቅምት 2009 ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሹምሽር አደረጉ። ከተቋቋመ አንድ አመት ብቻ የሆነውን ካቢኔም እንደገና አዋቀሩ። አብዛኛዎቹ የሚኒስትርነት ቦታዎችም የተቃውሞ እንቅስቃሴ በነበረባቸው የኦሮሚያና የአማራ ክልሎች ተወካዮች መያዛቸው ታየ። እስራኤል ለመፈጸም ቃል እገባለሁ። እንደገና በመራዘም ጭምር እስከ ሐምሌ 28 2009 የቆየው የአስቸኳይ ጊዜዎች ከተነሳ በኋላ ሁኔታዎች የተሻሻሉ መስለው ነበር። ብዙም ሳይቆይ ግን በያዝነው 2010 ዓ ም የተቃውሞ እንቅስቃሴዎችና አለመረጋጋቶች ተከሰቱ። ይህ በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች ከተፈጠረው የድንበር ችግር ጋር ተዳምሮ ሁኔታዎችን አወሳሰበ። ለህብረተሰቡ ጥያቄዎች ምላሽ ለመስጠት በሚል በመንግሥት የተወሰዱ የተለያዩ እርምጃዎችም ግጭቶችን ሲያስቆሙ አልታይም። ለዚህ ምክንያቱ የችግሮቹ ስፋት መሆኑን የአዲስ አበባ ዩኒቨርሲቲው ፕሮፌሰር ካሳሁን ያምናሉ። ቅድም እንዳልኩት የነበሩት ችግሮች የተከማቹና በርካታ ናቸው። በአንድ እርምጃ ወይም በተወሰኑ እርምጃዎች በአጭር ጊዜ ውስጥ ሊስተካከሉ የሚችሉ አይደሉም። ለዚህ ደግሞ አንድ በቂ ፋታም አልተገኘም። ሁለተኛ በቂ ፋታም ተገኝቶ ቢሆን ኖሮ ደግሞ ምን ያህል ቁርጠኝነት ነበር የሚለውን በእርግጥ ለይቶ መናገር ያስቸግራል። ሰዎች አንዳንድ ክስ በታዊ መሻሻሎችን በሚጠብቁበት እና ይሄ ሊሆን ሳይችል በሚቀርበት ጊዜ የተለመደ የማዘናጊያ ስልት ነው። አሁንም መንግስት ቁርጠኛ አይደለም በሚል እንግዲህ ያየናቸውን ነገሮች ተከትለዋል። ዶክተር ያቆብ እንደሚሉት ደግሞ የተወሰዱት እርምጃዎች በፊቱንም በቂ አልነበሩም። ይሄ እንደው ቁስልን ዝም ብሎ ማሟሽ ነው እንጂ መድኃኒትን ሙሉ መድኃኒት መስጠት አይደለም። እና ምንም መሻሻል ተብሎ የተወሰዱ እርምጃዎች ምንም መሻሻል አልነበሩም። ምናልባት ግፋ ቢል ሰዎች ነው የተቀየሩት። ፖሊሲው እንዳለ ነው። በሕገ መንግስቱም ሆነ በፓርቲያቸውም ደንብ የተወሰኑ ነገሮች አሉ። ከዛ ልፍ ሊሉ አልቻሉም፣ ሊሉም አይችሉም ነበር እና ያደረገው ሰው ከመለወጥ በስተቀር ምንም መሻሻል ነው ወይንም ለውጥ ነው ብሎ መደምደም የሚቻል አይደለም። መንግስት ከዚህ በኋላም የተለያዩ እርምጃዎችን ወስዷል። የፖለቲካ መሪዎችና ጋዜጠኞች የሚገኙባቸው በሺዎች የሚቆጠሩ ታሳሪዎችን መፍታቱ ይጠቀሳል። ይህ እርምጃ ጥሩ ጅምር ቢሆንም በቂ እንዳልሆነ የሚገልጹ አስተያየቶች ግን በስፋት ተደምጠዋል። የጠቅላይ ሚኒስትር ኃይለማርያም ደሳለኝን የስልጣን መልቀቂያ ጥያቄ ከቀጠሉት ወቅታዊ ችግሮች አንጻር በስፋት የተነተኑም አሉ። ገዢው ፓርቲ ኢህአዴግ ግን ጠቅላይ ሚኒስትሩ ከፍተኛ ክፍተት የደፈኑና ኃላፊነታቸውን በሚገባ የተወጡ መሆናቸውን የገለጸው የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ለአገር ውስጥ የመገናኛ ብዙሀን በሰጡት አስተያየት ይህንኑን ያንጸባረቁት በሀገር አቀፍ ደረጃም በኢህአዴግ ስራ አስፈጻሚነትና በኢህአዴግ ምክትል ሊቀመንበርነት በኢህአዴግ ሊቀመንበርነት ያደረጓቸውን ትልቅ አስተዋጽኦችንም ትልቅ እውቅና በመስጠት በዋናነት ደግሞ ባልተጠበቀና ባልታሰበ ሁኔታ ታላቁ መሪያችን ጓድ መለስ በተሰዉበት ጊዜ የተፈጠረውን የአመራር ክፍተትን በመሙላት በተመቸና ባልተመቸ ሁኔታ ውስጥ በመሆን አጠቃላይ ችግሮችን በመቋቋም አገሪቷና ህዝቦቿንም በማስተባበር ድርጅቱንም ያደግን እንደ ግንባር በማስተባበር ለዚህ ደረጃ በማብቃታቸው ያለውን ታላቅ አክብሮትና ምስጋና በማቅረብ በተለይ ደግሞ የስልጣን እይታ ብልሽት አለበት ብለን በምናስብበት በዚህ ጊዜ በገዛ ፍላጎታቸው ስልጣናቸውን ለመልቀቅ የመወሰናቸው ትልቅ አዎንታዊነት እንደሆነ በመቀበል በይህንንም ድርጅታቸው ይህንን ተቀብሎ ለኢህአዴግ እንዲቀርብ መወሰኑ ትልቅ አዎንታዊነት እና ተራማጅነት መሆኑን በመቀበል ውሳኔያቸውን ተቀብሎ ይህን መጨረሻ ውሳኔ መስጠት ለሚገባው አካል ለኢህአዴግ ምክር ቤት አስተላልፏል ማለት ነው። ከአራቱም ብሔራዊ ድርጅቶች 45 45 አባላት ያሉበት ብሔራዊ ምክር ቤት ቀጣዩን ጠቅላይ ሚኒስትር በሚስጥር ድምፅ አሰጣጥ እንደሚመርጥም አቶ ሸፈራው ጠቁመዋል። አሁን አገሪቱ ካለችበት ሁኔታ አንጻር የቀጣዩ ጠቅላይ ሚኒስትር ኃላፊነት እጅግ ከፍተኛ እንደሚሆን የተቃዋሚ መሪዎችና ተንታኞች ይናገራሉ። ከአቶ መለስም ሆነ ከአቶ ኃይለማርያም የበለጡ ፈተናዎች ይጠብቋቸዋል ባይ ናቸው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና እንደ እኔ እንደምገምተው ኢህአዴግ እስካሁን ድረስ ፈረንጆች የሚሉት ቲንኪንግ ዊዝን ዘ ቦክስ የሚሉት ነገር አለ እና ቲንኪንግ አውሳይድ ዘ ቦክስ። በራሳቸው ሳጥን ውስጥ እያሰቡ ነው፣ ከራሳቸው ሳጥን ውጪም መፍትሄ እያሰቡ ነው የሚለው እኔ እስካሁን ድረስ ማንበብ እስከቻልኩ ድረስ ከራሳቸው ሳጥን አልወጡም። ይሄ የሚቀጥለው ጠቅላይ ሚኒስትር ከኢህአዴግ ሳጥን ሳይወጣ በሚሊዮኖች የሚቆሩ የሚቆጠሩ የኢትዮጵያ ወጣቶች መሰረታዊ ለውጥ እየጠየቁ ባሉበት ሁኔታ ያን መሰረታዊ ለውጥ ሳያመጣ ሳያመጡ ኢህአዴጎች ማለት ነው። ይህን ወጣት ማረጋጋት መቻልና ያለ መቻል ነው። ወጣቱ መሰረታዊ ጥያቄ እየጠየቀ ነው። በተለይ ወጣቱ ኢህአዴግን ቀባብታችሁ ይለፉ የሚለው አይነት አይመስልም። ሳይሆ ማለ እስር ቤቶኝም ሲገመግሞ ከእስር ቤት ውጭም ከወጣቱ ፊት እያነበብኩ ማንበብ እንደቻልኩኝ እንደ ፖለቲካል ሳይንስ ተማሪም አስተማሪም ወጣቱ መሰረታዊ ለውጥ እየጠየቀ ነው እየፈለገ ነው። ይህንን ማን ያረጋጋል ነው ትልቁ ፈተና። ይሱ ይመስለኛል ኢህአዴግ የሚያቀርበው ጠቅላይ ሚኒስትር ይህንን ወጣት አረጋግቶ ሀገሪቷንና ህዝቦቿን ወደ ብሔራዊ መግባባት መምራት ይችላል አይችልም? ነው እሱ ፈተና። ካለፈ ምናልባት ኢትዮጵያ ወደ ተሻለች ሁኔታ ልት ትችላለች። በዚህ ርዕስ ላይ ከመንግስትና ከገዢው ፓርቲ ባለስልጣናት ቃለ ምልልሶችን ለማግኘት ያደረግኩት ጥረት አልተሳካም። ከተሳካ ካነጋገርኳቸው ምሁራንና የፖለቲካ ሰዎች ተጨማሪ አስተያየት ጋር በሌላ ዘገባ እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድር ለዘገባውን እናመሰግናለን። ወደ ተከታዩ ዘገባችን የምናልፎ ሶስቱ የኢህአዴግ ፓርቲዎች እጩዎቻቸውን አስታውቀዋል። የኢህአዴግ ምክር ቤት እና የሀገሪቱን ጠቅላይ ሚኒስትር ለመወሰን በምክር ቤቱ በሚደረገው ምርጫ ላይ ለመወሰን እጩ ያላቀረበው ፓርቲ የተሻለ እድል እንዳለው ጉዳዩን በቅርበት የሚከታተሉ ይናገራሉ። ጽዮን ግርማ ሁለት ምሁራንን አነጋግራ በተከታዩ ዘገባ ሁኔታውን ትዳስሰዋለች። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የስልጣን መልቀቂያ ጥያቄ ካቀረቡ በኋላ አዲስ ጠቅላይ ሚኒስትር የመምረጡ ሂደት ላለፉት ሀያ ቀናት ትኩረት የሳበ ጉዳይ ሆኗል። በአዲስ አበባ ዩኒቨርሲቲ የሕግ መምህር የሆኑት አቶ ሙልጌታ አረጋዊ ኢህአዴግ ከዚህ ቀደም ጠቅላይ ሚኒስትር በዚህ መልኩ የመምረጥ ልምድ ስላልነበረው ትኩረት መሳቡ አይገርምም ይላሉ። አንድ ጊዜ ልምድ ብቻ ነው ያለው። ምን ማለት ነው? ጠቅላይ ሚኒስትር መለስ ዜናዊ እስከ ሁለት ሺ አስራ ሁለት በፈረንጅ እስከ ሰባት ስምንት ዓመት በፊት ቆዩ። ስልጣን ላይ አንስቶች ብቻ ነበር ወይ ድርጅት ታሪክ ሰው። እሳቸውም በተደጋጋሚ ዝም ብለው ነበር የሚመረጡ። እሳቸው የሚሟገት ሰው አልነበረም ይወዳደር ሰዋል አልነበረም። እና አስቸጋሪ አልነበረም ጠቅላይ ሚኒስትር መንበር እሳቸው ካለፉ በኋላ ኢህአዴግ በቀላል ኃይለማርያም ደሳለኝ ወደ ጠቅላይ ሚኒስትር ስልጣን ያመጣው። አሁን ለመጀመሪያ ጊዜ ድርጅቶቹ እነኛ ግንኙነት ተሰላቸው ሲጠር መጽሐፋ ሲጀምሩ ይኸው የሀይለ ማርያም ከስልጣን መውረድ መፈለግ መጣ ማለት ነው። ስለዚህ ኢህአዴግ ለመጀመሪያ ጊዜ በህይወቱ አስቸጋሪ የጠቅላይ ሚኒስትር መረጣ ፕሮሰስ ውስጥ ገባ ማለት ነው። ሰው በዚህ ምክንያት አሁን ውጥረት የነገሰበት ሁኔታ ያለ ነው። እና እያንዳንዱ ድርጅት አንዳንድ ካንዲዴት ካቀረበ ወይም ሰው ካቀረበ ምንድን ነው የሚሆነው? ለምሳሌ ካውንስሉ የኢህአዴግ ካውንስል ነው ወይም የኢህአዴግ ምክር ቤት ነው የተባለው የኢህአዴግ ምክር ቤት መቶ ዘጠና ሰዎች ናቸው። እነዚህ መቶ መቶ ዘጠና አባላት ከእያንዳንዱ አራት ድርጅት አርባ አምስት አርባ አምስት ሰው ታቶ የሚመጡ ናቸው። ደቡብ ህዝቦች አንድ ሰው ለውድድር ቢያቀር በአዴንም ወድም አንዳንድ ካቀረቡ ሶስት ተመራጮች ይነዋሉ ማለት ነው። አሁን ሶስቱ ተመራጮች የራሳቸው ተወካዮች ያቀረቧቸው እጩዎች ድምፅ ከሰጡ ሶስቱም አርባ አምስት አርባ አምስት አርባ አምስት ይይዛሉ። ከዚህ ቲፒኤልኤፍ የሚጨመርለት ቦታ የታ? ከሶስቱ አንዱ ለምሳሌ ቲፒኤልኤፍ ለብአዴን ከሰጠ ድምፁ ለአቶ ደመቀ ከሰጣቸው አቶ ደመቀ ዘጠና ድምፅ ይኖራቸው ማለት ሙሉ በሙሉ የአማራውና የክትብ ቦት ካገኘ ማለት ነው። ግን ይሄ በቂ አይደለም። ቢያንስ ዘጠና አንድ ማግኘት አለባቸው። ከሌሎቹ ድርጅቶች የሆነ ቦት ይፈልጉ ነው ማለት ነው። እና ድርጅቶች የግድ አንድ ጠቅላይ ሚኒስትር ለማግኘት ሶስት ተወዳዳሪ የሚኖር ከሆነ ያ ተወዳዳሪ ከራሱ ድርጅት ብቻ ሳይሆን ከሌሎች ድርጅቶችን ከአንድ ድርጅት ላይ የበለጠ ድምፅ ማግኘት አለበት ማለት ነው። ስለዚህ ድርጅቶች የፓርቲ መስመራቸውን አልፈው ድምፅ የመስጠት ፈቃድ ካላገኙ ከፓርቲያቸው ማለት ነው። ምክንያቱም ፓርላሜንታሪያን ፎርም ኦፍ ጋቨርንመንት ስለሆነ የፓርቲ ዲስፕሊን አለ። ማንም ሰው ከፓርቲው ዘሎ ድምፅ የመስጠት ልምድ የለም። በህግ ባይከለከልም በልምድ ግን እያንዳንዱ የፓርቲ አባል የፓርቲውን ሲስት ማክበር አለበት፣ የፓርቲውን ፍላጎት ማንጸባረቅ አለበት። ከፓርቲ ዘሎ የፓርቲ አባል ላልሆነ ሰው ድምፅ ካልሰጠ አንድ ሰው አሸንፎ ከዘጠና አንድ ድምፅ በላይ ማግኘት የሚችልበት ሁኔታ አይኖርም። ሰው በዚህ ምክንያት አራት ድርጅቶች ተቀራርበው እንደምንም ተስማምተው ከስብሰባ ውጭ ማለት ነው በስምምነት ኮንሰንሰስ ፕራይም ሚኒስተር ማምጣት ካልቻሉ the Prime Minister of the Transport and the ኢህአዴግ የሚከተለውን የጠቅላይ ሚኒስትር የምርጫ ሂደት በተመለከተ ማብራሪያ ለማግኘት የጽህፈት ቤቱን ኃላፊ አቶ ሽፈራው ሽጉጤን ጨምሮ የአራቱንም ድርጅቶች ቃል አቀባዮች ለማግኘት ሞክረን ስልኮቻቸው ስለማይነሱ ማግኘት አልቻልንም። በሌላ በኩል የኢህአዴግ ነባር ታጋይ የሆኑት አቶ በረከት ስምዖን ሀገር ውስጥ ለሚገኝ የመገናኛ ብዙኃን በሰጡት መግለጫ የኢህአዴግ ሊቀመንበር ምርጫ ሂደትን በተመለከተ በድርጅቱ መመሪያ መሰረት ምርጫውን የማካሄድ ስልጣን ያለው የፓርቲው ምክር ቤት መሆኑን አስታውቀዋል። የኢህአዴግ ምክር ቤት በድርጅቱ መተዳደሪያ ደንብ በተሰጠው ስልጣን መሰረት አብዛኛውን ጊዜ ከጉባኤዎች በኋላ፣ ሌላ ጊዜ ደግሞ ጉባኤዎች ባይኖሩም ባለፈው አቶ መለስ ሕልፈት ባጋጠመ ማግስት እንደሆነው ተሰብስቦ ሊቀመንበሩ እና ምክትል ሊቀመንበሩን ይመርጣል። በምክር ቤት ስብሰባ ብቻ ነው የአመራር ምጫ የሚካሄደው። ጥቆማም ከምክር ቤት አባላት ቀርቦ እነሱ ቆማውን ካጸደቁ በኋላ ነው ድምፅ የሚሰጠው። ድምፅ አሰጣጡም በሚስጢር ነው የሚካሄድ። አቶ ሙልጌታ አረጋዊ ድምፁ በሚስጢር መሰጠቱ የቁጥሩን ሁኔታ የሚቀይረው ነገር አይኖርም ይላሉ። በሚስጥር ይሁን በአደባባይ፣ በሚስጥርም ስትሰጪ የፓርቲ መስመርሽ አልሰሽ የፓርቲ አባልሽ ላልሆነ ሰው ድምፅሽ ሰጠሽ፣ ዘጠና አንድ ታች ስለዚህ በድብቅም ይሁን በግልጽ ቁጥሩ ቁጥሩ ነው፣ ቁጥር ነው መቀየራችን ሰው እሱ ምንም ልዩነት ማወቅ አይቻልም። ከፓርቲው ውጭ ዘሎ ማን ቦታ አደረገ የሚለው ላታቂ ትቻለች። ዞሮ ዞሮ ግን ቁጥሩ የግድ አንድ መሙላት ስላለበት ያለ መሙላት ደግሞ የግድ አንድ ሰው ከፓርቲ ዘሎ ቮት ማድረግ ይኖርበታል በአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህር የሆኑትና በኢትዮጵያ ወቅታዊ የፖለቲካ ጉዳይ ላይ ትንታኔ በመስጠት የሚታወቁት አቶ ስዩም ተሾመ ሶስቱ ፓርቲዎች ፓርቲዎቻቸውን የሚመሩ ሊቀመናብርቶች መርጠው በይፋ ማስታወቃቸውን ገልጸው የኢህአዴግ ፓርቲ ሊቀመንበር እና የሀገሪቱን ጠቅላይ ሚኒስትር ለመምረጥ የሚሰበሰበው ምክር ቤት ድምፅ አሰጣጥ እጩ በማያቀርበው ፓርቲ ፍላጎት ላይ የተመሰረተ ይሆናል ይላሉ አሁን ባለው ነባራዊ ሁኔታ የራሱን ተወካይ አቅርቧል በአዴንም አቅርቧል ኦህዴድም አቅርቧል በይፋ ያልታወቀውና ያልተገለጠው የቲፔሌፍ ወይም የህወሀት ማቅረብ ነው እስካሁን ድረስ አቅርቧል ተብሎ ተሰጠ መረጃ የለም በይፋ ከዛ አንፃር ስንመለከተው እንዲሁ በጥቅሉ ስናየው እያንዳንዱ የኢህአዴግ አባል ድርጅት የራሱን ሊደግፍ ይችላል ብን ነው የምናስበው ስለዚህ በአዴንም አቶ ደመቀን ይደግፋል ኦህዴድም ዶክተር አብይ ይደግፋል በተመሳሳይ ደይደንም ደግሞ አቶ ሽፈረሹ ጊዜ ይደግፋል። ስለዚህ እጩ ያላቀረበው ማን ነው? ህወሀት ነው። እዚህ ጋ እጩ ካላቀረበ ድምፅ ነው የሚሰጡት ማለት ነው። የህወሀት አባላቶች ድምፅ ነው የሚሰጡት። እና የህወሀት አባላቶች ወይም ህወሀት እንደ ድርጅት የሚፈልገውን ጠቅላይ ሚኒስትር ወይም ከራሱ ፍላጎት ጋር አብሮ ሊሄድ የሚችልን የኢህአዴግ አባል መሪ ሊቀመንበር ጠቅላይ ሚኒስትር ሆኖ እንዲመረጥ የሚያስችለው ቦታ ላይ ነው ያለው ብዬ ነው ማመ የኢህአዴግ ስራ አስፈጻሚ ኮሚቴ በዚህ ሳምንት ስብሰባ ይቀመጣል ተብሎ እንደሚጠበቅ በህዝብ ተወካዮች ምክር ቤት የሚገኙ ምንጮቻችን ገልጸው፣ ምክር ቤቱ ደግሞ በሚቀጥለው ሳምንት ይሰባሰባል ተብሏል። የህዝብ ተወካዮች ምክር ቤት ደግሞ በአስቸኳይ ጊዜ አዋጁና በሌሎች ጉዳዮች ላይ እንዲወስን ከነገ በስቲያ አርብ መጠራቱን ምንጮቻቸውን ገልጸውልናል። የምክር ቤቱ የህግና የፍትህ ቋሚ ኮሚቴ ሰብሳቢ አቶ ጴጥሮስ አለማየው እነዚህን መረጃዎች በተመለከተ ማብራሪያ እንዲሰጡን ደውዬ ነበር። አሁን እኛ እረፍት ላይ ነን፣ ሌላ ስራ እንደወጣንበት ቆይተናል። አሁን ከመልሰን ኦፊሻል ስራ ሳንጀምር እንደዚህ መነጋገር አይቻልም። ግን ፓርላማው ስብሰባ አስቸኳይ ስብሰባ መጠራቱን ስለተነገረ ስብሰባው መጠራቱንና መቼ እንደሚካሄድ ብቻ እንዲነግሩኝ ነው የደወልኩት። ስራ አስፈጻሚውም ሆነ ምክር ቤቱ የሚያጸድቋቸውን ጠቅላይ ሚኒስትርና ያጸደቋቸውን የአስቸኳይ ጊዜ አዋጅ ይዘው የሚሄዱት ወደ ህዝብ ተወካዮች ምክር ቤት ነው። ምክር ቤቱ አንድ መቶ ሰማኒያ የኦህዲድ አንድ መቶ አርባ ሶስት የበአዴን አንድ መቶ ሀያ ዘጠኝ የደቡብ ህዝቦች፣ ና 42 የህወት እንዲሁም አርባ ስድስት አጋር ድርጅቶች ያሉት ምክር ቤት ነው። በአጠቃላይ በዚህ ስሌት መሰረት አምስት መቶ አርባ ሰባት መቀመጫዎች ቢኖሩም ቁጥራቸው ያልታወቀ በተለያየ ምክንያት የተጓደሉ የምክር ቤት አባላት አሉት። አባላቱ ሙሉ ለሙሉ ከኢህአዴግ የተመረጡ ናቸው። እነዚህ አባላት የስራ አስፈጻሚውንና የምክር ቤቱን ምርጫ አላጸድቅም ማለት ይችላሉ ወይ ስል ለአቶ ሙሉጌታ ያቀረብኩላቸው ጥያቄ ነበር። በህግ ይችላሉ። አቅሞ ናቸው። ጠቅላይ ለምሳሌ ኢህአዴግ ቴሌ ጠቅላይ ሚኒስትር ሊታረቅ ይፈልጋለሁ ብሎ ይች ጠቅላይ ሚኒስቴር ሚኒስትር ለፓርላማ ሲያቀር ፓርላማ ይህን ሰ ማጥቀጣም ፈልግ ከፈለገ ማለት ነው። ግን በሰቅላት ይላል ወይ ብለምጠይቅ በፓርላማና በኢህአደግ መካከል ምንም ልዩ ነ ፓርላማ የኢህአደግ ፓርቲ ውክል ነው። ሚኒንግ ፓርላማ የተፈጠረው በኢህአደግ ነው። ከዙማ ውስጥ ያሉት ፓርላማ አባላት ከኢህአደግ አራት ድርጅቶች የተውጣጡ ናቸው በአብዛኛዎች ወይም አጋር ድርጅቶቻቸውን ጨምሮ ያው አንድ ድርጅት ፍላጎት የሚንጸባርቅበት ፓርላማ። ስለዚህ በኢህአደግ አባል ድርጅቶች መካከል ያለው ግንኙነት በጣም ካልተበላሸ ፓርላማ ውስጥ ችግር ይፈጥራሉ መጠበቅ የሚቻል አይመስለኝም። በበኩሌ ግን አሁን እንደምናየው በአራት የኢህአደግ ድርጅቶች መካከል ችግር ስላለ፣ እርስ በርሳቸው እየተደማመጡና እየተማመኑ ስላይደለ የእነሱ የአራት ድርጅቶች ችግር ፓርላማው ላይ ሊንጸባረቅ ይችላል። ከተንጸባረቀ ደግሞ ከፍተኛ የሆነ ሕገ መንግስታዊ የሆነ ቀውስ ሊስፈቀር የሚችልበት ሁኔታ አለ። ምክንያቱም ጠቅላይ ሚኒስትር አናጠርቅም ካሉ በራሳቸው ምክንያት አያጠርቅ ፓርላማ ካሉ ካላጸደቀ ጠቅላይ ሚኒስትር አይሆንም። ኢህአደግ ስለላከ ብቻ ኢህአደግ የላከው ሰውዬ አውቶማቲካሊ ጠቅላይ ሚኒስትር ይሆናል ማለት አይደለም በህግ ምክንያቱም ፓርላማው አቅም ስላለው አይ የኛውን እጩ ጠቅላይ ሚኒስትር አልቀበልም፣ አላቀ የጠቅላይ ሚኒስትሩና የአስቸኳይ ጊዜ አዋጁ ውሳኔ መጽደቅ ቀጣዩን የሀገሪቱን የፖለቲካ ሁኔታ በመስቀለኛ መንገድ ላይ የሚያቆሙ ጉዳዮች ናቸው ይላሉ ሁለቱ ምሁራን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። እያደመጣችሁት ያላችሁት ጋቢና ቪኦኤ ነው በሄኖክ በሄኖክ ሰማእግዚአብሔርና በመስተዋት አድርገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ ራዲዮ ሰከላ አሜሪካ ራ ጋቢና የጋቢና ጉዞ ይቀጥላል። አሁን ለእናንተ ሙዚቃ የምንጋብዝበት በፌስቡክ ለሰጣችሁት አስተያየቶች እናመሰግናለን የምንልበት ሰዓት ነው። እስኪ ሙዚቃ ሳሚዳን

ዛሬው የጋቢናው ጉዞዋችን እንግዲህ በዚሁ ተጠናቋል። አዎ ፌስቡክ አትቪ አማሪክ ላይ ሁልጊዜም ቢሆን አስተያየቶቻችሁን እንቀበላለን። ስናስተናግዳችሁ ያመሸ ነው ሄኖክ ሰማእግዜር እና እኔም መስታወት አድራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቤል ያበረው ነበር። ምሽት ሁን በሳሚዳን ሙዚቃ እንሰናበ አሁ እንሰናበታችሁ መልካም ምሽት። መልካም ምሽት። የዘለም ኑሮ ምችም አይሞላው ግራቢ ወጣም ማይቀር ጨለማው ወረት ከየቦታው የምንሰማው ክደት የሞላው I'm not be सगले अमेरिका